The voice of America VOA. <laughs> e yeah, yeah, America Dim's Radio Tabeno. <laughs> አካባቢ ብዙ በአምስት ቀማት የተገለጸ ረማቆማ ድማ መጥቷል። ዛሬ ተጀምሯል። ምንም የወጣ ባጃጅም የትራንስፖርት አገልግሎት ሄዶችም ምናምን የለም። ከሰቱ አገልግሎት ሰጪ ትኖችም የሉም፣ ከመድሃኒት ትን ከፋርማሲና ከዳቦ ቤት በስተቀር ማለት ነው። የጎንደር ከተማ ነዋሪ ናቸው። በነገራችን ላይ አድማጮች፣ ስለ ድምፁ ጥራት ይቅርታን እንጠይቃለን። በከተማይቱና በአካባቢው ሁኔታ ዙሪያ የተጠናከረ ዘገባ አለንና በእለቱ አብይ ርዕስ ይቀርባል። ብዙ የሚያናሰቸውን መሰረታዊ ነገሮች ያነሳብሬ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ኪራይ ሰብሳቢነት ምናምን የሚ አስራ አምስት አመት ቅስቀሳቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታይ። የመድረክና አረና ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት ናቸው። የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ጠቅሶ ሰኞ ዕለት ባወጣው መግለጫ መግለጫ ላይ ከሰጡት አስተያየት የተወሰደ ነው። ዜናውን ተከትሎ በሚቀርበው የመጽሔቱ ትንታኔ ክፍለ ጊዜ ዝርዝሩን ይዘናል። ከምሽቱ ዜና መካከል ቀደም ሲል እንደገለጽነው ጎንደር ከተማና አቅራቢያዋ ባሉ ከተሞች አዲስ አድማ ተቀስቅሷል። ሰላማዊ ወይም የተቃውሞ ሰልፍም እየተካሄደ ነው። ዓለም አቀፍ ማህበረሰብ ለሶማሌላንድ የአገርነት እውቅና እንዲሰጥ ጥሪ ቀርቧል። የደቡብ ሱዳን ተቃዋሚ መሪ ሪክ ማቻር ታመው ሐኪም ቤት ገብተዋል። ሱዳን ካርቱም ውስጥ የሚል ይገኙበታል። ሳምንታዊ ቅንብር ኢትዮጵያውያን በአሜሪካና ሌሎች ዘገባዎችና ቅንብሮችም ተዘጋጅተዋል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ነሐሴ 19 2008 ዓ ም አስተናጋጆች አሉላ ከበደና አዲሱ አበበነን የሚያቀናብርልን ንጉሱ ታምሬ ከስርጭት መሀንዲሱ ጋር ከርተስ ባይነም። እነሱን ላንተ ትቻለሁ። አብረን እናመሻለን። መልካም ምሽት። ዜና በጎንደር ከተማና በአቅራቢያ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬም በከፊል ቀጥሎ መዋሉን ከየስፍራው ያነጋገርናቸው ነዋሪዎች ተናግረዋል። በኦሮሚያ በኮንሶ በደቡብና በሌሎች የአገሪቱ ክፍሎችም ወከባ መኖሩንና አባሎቻቸውም እየታሰሩባቸው መሆናቸውን ተቃዋሚ ፓርቲዎች እየተናገሩ ነው። መርሳ ላይ የሰማያዊ ፓርቲ አባላት ታስረዋል። ፍኖተ ሰላም ውስጥ የተቃውሞ ሰልፍ ተካሂዷል ያሉን ደግሞ የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። አቶ አዳነ ጨምረውም በኦሮሚያ ስላለው ሁኔታም ማብራሪያ ሰጥተውናል። ከመንግስት በኩል ለዚህ ሁሉ ክስ መልስ ለማግኘት የተደረገ ሙከራ አልተሳካም። ለማንኛውም ይህን ሲያጠናቅር ያመሻው ሶሎሞን አባተ ዝርዝሩን በዕለቱ አብይ ርዕስ ይዞ ይቀርባል። ዓለም አቀፍ ማህበረሰብ ለሶማሌላንድ የአገርነት ዕውቅና እንዲሰጥ ከአንድ ሚሊዮን በላይ ዜጎቿ የድጋፍ ድምፅ እንዳሰባሰቡም ፕሬዚዳንት አህመድ ሞሐመድ ሲላንዮ ትናንት ሀርጌሳ ውስጥ ለጋዜጠኞች ገልጸዋል። የሶማሌላንድ ሕዝብ በእንቢተኝነት ወይም በዝምታ ሊነጠቀው የማይገባውን ቆራጥነቱንና የነጻነት ጥማቱን የገለጠበት ነው ብለዋል። ፕሬዚዳንቱ ሶማሌላንድ እንደ አውሮፓ ዘመን አቆጣጠር በ1991 ዓ.ም ከሶስት ዓመታት የእርስ በርስ ጦርነት በኋላ ከሶማሊያ ጋር መገንጠሉ ከሶማሊያ ላይ መገንጠሉ አይዘነጋም። የድጋፍ ድምፅን አስመልክቶ ለአሜሪካ ድምፅ ራዲዮ መልስ የሰጡት የሶማሊያ ምክር ቤት አባል ሞሐመድ ዑመር ሶማሊላንድ ለእኛ ዋጋ ያላት የአገራችን ክፍል ነች በማለት እንደገና ለአንድነቱ ጥሪ አድርገዋል። የደቡብ ሱዳኑ ተቃዋሚ መሪ ሪክ ሪክማቻር ሀርቱም ውስጥ ሕክምና ላይ መሆናቸውን የሱዳን ማስታወቂያ ሚኒስትር አስታወቀው። ሚኒስትሩ አህመድ ብላል ለዜና አውታሮች እንደገለጡት ማቻር ወደ ካርቱም ሲወሰዱ በጠና ታመው ነበር። የተቃዋሚው መሪ በአሁኑ ወቅት ያለባቸው ትልቁ ሕመም የልብ መቁሰል መሆኑን የተናገሩት ማስታወቂያ ሚኒስትሩ ከ አስራ አምስት ቀን በላይ የግር ጉዞ ስላደረጉም እግራቸው በጠና ስቃይ ላይ ይገኛል ነው ያሉት። ዝርዝር ውስጥ ላለመግባት የመረጡት ሚኒስትሩ ታዲያ በአሁኑ ወቅት የማቻርን ህይወት ለክፉ የሚሰጥ አደጋ አለመኖሩን ገልጠዋል። እናም ከህመም እስከሚያገግሙ ድረስ አሁን ባሉበት ስፍራ ይቆዩና ሲሻላቸው ወደ መረጡት አካባቢ ሄደው እንደሚቀመጡ አመልክተዋል። የሞዛምቢክ ተቃዋሚ ኃይሎች የአገሪቱን የጤና ተቋማት መዘበሩ፣ በትንሹም በሁለት ላይ ጥቃት አድርሰዋል። የጥቃቱ መነሾ የተጀመረው የሰላም ድርድር አጣብቅኝ ውስጥ በመግባቱ ሲሆን በዚህ የተነሳም ወደ አንድ መቶ ሺህ የገጠሪቱ ሞዛምቢክ ነዋሪዎች ተጎጂዎች ሆነዋል። ይልቁንም የህክምና ተቋማቱ መመዝበርና መጠቃት መድኃኒትና ክብካቤ የሚያስፈልጋቸውን በርካታ ህሙማን ለጉዳት ዳርጓል። ይህን ጥቃት ያካሄደው ተቃዋሚው የሬናሞ ፓርቲ ከሌሎች ታጣቂዎች ጋር በማበር መሆኑን ያጋለጠው የመብት ተከራካሪ ቡድኑ ሂውማን ራይትስ ዋች በአሁኑ ወቅት ማዕከላዊ ሞዛምቢክ ውስጥ ለሚገኙት ሁለት ከተሞች ለሞሩምባላ እና ለሞፒያ ይቀርብ የነበረው መድኃኒት ሊቋረጥና በተቃዋሚዎቹ ሊያዝ ችለዋል ብሏል። ቱርክ ውስጥ ስለተካሄደው መፈንቅለ መንግሥት ሙከራ ዩናይትድ ስቴትስ ቀድማ ያወቀችው ምንም አይነት መረጃ እንደሌለ የገለጡት ምክትል ፕሬዚዳንት ጆ ባይደን እንዲህ አይነቱ ክህደት ከወታደሩ የሚጠበቅ እንዳልሆነም ተናገሩ። የዩናይት ስቴትሱ ምክትል ፕሬዚዳንት ይህን የገለጡት ከቱርኩ ጠቅላይ ሚኒስትር ቢናሊ ይልድሪም ጋር አንካራ ውስጥ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ላይ ነው። ቱርክ ለምታካሄደው ዲሞክራሲ ግንባታ አጋዥ የሚሆን ማንኛውንም እርዳታ ዩናይት ስቴትስ እንደምታደርግም ተናግረዋል። ባይደን ምክትል ፕሬዚዳንቱ ዛሬ ማለዳ አካባቢ ቱርክ ሲገቡ የቱርክ ጦር ኃይል እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች ከሶሪያ ለማባረር የመጀመሪያውን የጥቃት እርምጃ የጀምረበት ወቅት መሆኑም ተመልክተዋል። በመጨረሻም ጣሊያን ውስጥ በሀገሬው አቆጣጠር ከሌሊቱ ዘጠኝ ሰዓት ለዛሬ አጥባ ማለት ነው። ከዚያ በኋላ የደረሰ ኃይለኛ ርዕደ ምድር በሶስት ከተሞች ላይ ከፍተኛ ውድመት ማድረሱ ተገለጠ። በአገሪቱ መገናኛ ብዙሀን የተሰጠ ግን ኦፊሴላዊ ባልሆነ አሃዝ መሰረት ሕፃናትን ጨምሮ 73 ሰዎች ሞተዋል። የዩናይትድ ስቴትስ የከርሰ ምድር አጥኚዎች ከደቡባዊ ምስራቅ ኖርችያ ከተማ 10 ኪሎ ሜትር ርቀት ላይ የደረሰውን ይህን ርዕደ ምድር በሬክተር መለኪያ 6.2 መዝግበውታል። ንዝረቱ 150 ኪሎ ሜትር ርቃ ያለችውን ዋና ከተማ ሮምንም ጨምሮ ኡምቡሪያ ከተማ ድረስ ተሰምቷል። አድማጮች፣ አጠር ያለው የዜና ክፍለ ጊዜያችን በዚሁ አበቃ። ክብራትና ክብሮን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን በአለም ዜና የጀምረው መደበኛ ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የምሽቱ አብይ ርዕስ አሁንም በአብይ ርዕሳችን በጎንደር ከተማና በአቅራቢያዋ ባሉ ከተሞች አዲስ አድማ መመታቱና ና የባህር ዳር አድማ ዛሬ በከፊል ቀጥሎ መዋሉን ከስፍራው ያነጋገርናቸው ነዋሪዎች መግለጣቸውን በመግቢያው ጠቁመናል። ቆየት ብሎ ነው ታዲያ የሚቀርበው ከዚያ በፊት የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ያወጣው መግለጫ ና ያስተላለፈው ውሳኔ በአገሪቱ ያለውን ሁኔታ ጠባብ በሆነና በተለመደ ሁኔታ እየተመለከተ ነው ሲሉ አንድ የተቃዋሚ ፓርቲ መሪ ተናገሩ። ቀደም ብለን በመግቢያችን ድምፃቸውን ያሰማናቸው የመድረክ አረና ትግራይን ስራ አስፈጻሚ ኮሚቴ አባል አቶ ገብሩ በዛሬ ዕለት ገብሩ አስራት በዛሬው ዕለት ለአሜሪካ ድምጽ ራዲዮ እንደገለጡት የስራ አስፈጻሚው መግለጫ በሀገሪቱ በሚታዩ የተለያዩ ተቃውሞ እንቅስቃሴዎች ለተነሱት ጥያቄዎች ግን ምላሽ አልሰጠም ብለዋል። የመንግስት ስልጣንን ለግል መጠቀሚያነት መዋሉ የችግሮቹ መንስኤ መሆኑና እርምጃም እንደሚወስድ የስራ አስፈጻሚ ኮሚቴው ያለፈው ሰኞ መግለጫ አትቷል። እስክንድር ፍሬው ተከታዩን አጠናቅሯል። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን መግለጫ ያወጣው ከነሐሴ 10 እስከ 15 ካካሄደው መደበኛ ስብሰባ በኋላ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያነት መዋሉ እንደሆነ ጠቅሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። መግለጫው በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይኸው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ ጠባብነትንና ትምክተኝነትን እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ አዝማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችን ማዘጋጀቱን ገልጿል። መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ሲልም አስታውቋል። መግለጫውን እንዴት እንደተረዱት እንዲገልጹልኝ የቀድሞውን የኢህአዴግና የመንግስት ከፍተኛ ባለስልጣን የአሁኑን የተቃዋሚ አመራር አቶ ገብሩ አስራትን አነጋግሬ ያለው እርሳቸው እንዳሉት የስራ አስፈጻሚ ኮሚቴው መግለጫ በአገሪቱ ያለውን ችግር እጅግ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው። ገዢው ፓርቲ ስለ ችግሮቹና ለመፍታት ስለመነሳቱ በዚህ መግለጫ የጠቀሰው ከዚህ በፊት ከተናገረው ያነሰ ነው ባይ ናቸው። አቶ ገብሩ እርሳቸው እንዳሉት የገዢ ፓርቲ አመራሮች ከዚህ ቀደም ባደረጉት ስብሰባ ያለውን ችግር ካሁ ጠንከር ባለ ሁኔታ ለመግለጽ ሞክረው ነበር። የአሁኑ ግን እርሳቸው እንዳብራሩት ከበፊቱ ያነሰ ነው። መግለጫው በአገሪቱ እየተካሄዱ ባሉ የተቃውሞ እንቅስቃሴዎች ለተነሱ ጥያቄዎችም ምላሽ አልሰጠም ይላሉ። ዋና ጥያቄዎች ህዝቡ እያነሳ ያሉ ጥያቄዎች ጭራሽም አልነኩም። እኔ የጠበቅኩት ምን ነበር? እንግዲህ ህዝቡ በግልጽም አሁን ያቀረበው ዲሞክራሲ የለም፣ ነጻነት የለም፣ ፍትሕ የለም የሚል በግልጽ መጫም ነጻና ፍትሐዊ አልነበረም የሚል በግልጽ አቅርበዋል። እዚያውም ይሄ በቃሉ ሲናገር በሌላ በኩል በእጁም እጁን አጣምሮ እስር ቤት ነው ያለ ነው፣ ነጻነት የለንም የሚል ያሉ እንቅስቃሴዎች ሁሉ መገለጫ ሆኗል። ስለዚህ ይሄ በሆነበት ሁኔታ ነው የጠበቁት እነዚህን ነገሮች ህዝቡ የማያነሳቸውን መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ክዳ ተሳቢነት ምናምን የሚለው አስራ አምስት ዓመት እንቅስቃሴያቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታየኝም። እዚህ ላይ ግን አቶ ገብሩ ህዝቡን በተመለከተም የገለጹት አለ ለዚህ ውሳኔያችን መነሻ ሆኖኗል፣ የሚል አባባል ተጠቅመዋል። እና ይሄን እንዴት ያዩታል እርስዎ? ይህን ብለዋል፣ ግን ህዝቡ እያነሳ ያለው እነሱ ከሚያነሱት የዘለለ ነው ማለት፣ ከፍ ያለ ጉዳይ ነው። ነጻነት አጥተናል፣ ፍትህ አጥተናል፣ የህግ የበላይነት እየተከበረ አይደለም፣ ዲሞክራሲ የለም፣ የተመረጫችሁት በውሸት ነው። ስለዚህ እንደገና ይሄን ነገር መስተካከል አለበት የሚለው ነገር ነው የተነሳ። አሁን ግን ያነሱ ያሉ በኢህአደግ ቀመር በኢህአደግ አካሄድ በእነሱ ፍሬም ለመፍታት ነው እየተናገሩት ያሉና ህዝቧን ሱታል የሚሉት ነገር ጭራሽ በዚህ መግለጫም እየተነሳ ሆኖ አይታየኝም። እኔ የጠበቅኩት እንግዲህ ህዝቡ አለ በአንድ በኩል ተቃዋሚዎች አሉ፣ ሲቪል ማህበረሰባት አሉ፣ ብዙ ብዙ በዚች ሀገር ባለድርሻዎች በበካት አሉ፣ የግል ሚዲያዎች አሉ፣ እነዚህ ሁሉ አነጋግረው ምን መፍትሄ አይሻል የሚለው ነገር ነው የጠበቁት እንጂ እንዲሁ እንደተለመደው እንግዲህ ስብሰባ እናደርጋለን ከህዝቡ ጋር ኮንፈረንስ እናደርጋለን ብለዋል። ይሄ የተለመደው ሀያ አምስት አመት ሙሉ በተከታታይ ሲደረግ የነበረው እና ምንም ውጤትም ላያመጣ ላመጣ ነገር ሆኖ ነው የሚታየኝ። አመቱን በሙሉ እኮ ካለፈው አመት ጀምረህ እስካሁን ድረስ ህዝቡ እስኪሰለቸው ድረስ ስብሰባዎችን አካሂደዋል። ግን ጠብ የሚል መፍትሄ የመጣ ሆኖ አይታየኝም እና እንግዲህ መፍትሄውም ችግሩም አላነሰቱም የሚል አስተያየት ነው ያለኝ። እንግዲህ ቃል በቃል ያሉት መላው የአገራችን ህዝቦች በ በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለው ናል ነው የሚለው። እርስዎ እያሉ እያሉኝ ያሉት ግን ዋናውን ጉዳይ ወደ ጎን ትተውታል። በተለመደው የገዢው ፓርቲ አካሄድ እየቀጠሉ ነው ነው። ትክክል እሱ ነው እያልኩ ያለሁት። ምንድነው ህዝቡ እኮ ከ ከበቂ በላይ ተናግረዋል። በኦሮሚያ ክልል ከለፈው ህዳር ጀምሮ ለአስር ወራት ያህል ችግሮቻችን መፍትሄ ይሰጣቸው የሚል ብዙ ጥያቄ አሁንም በአማራ ክልል በሌሎችም ባይገለጹም በሀገሪቱ በሙሉ ነው ያለ ነገር በትግራይም በእምባሰኔትም በሌሎች አካባቢዎች ጠይቋል። በደቡብም ጥያቄ ያለው በመላ ሀገሪቱ ያለው ጥያቄ የነጻነት ጥያቄ በጣም በጣም የአደግ ከፍተኛ የሙስና ጉዳይ መፍትሄ እንዲያገኝ፣ በህግም ከፖለቲካም ከሁሉም ከህግም ጭምር መፍትሄ እንዲያገኝ፣ ብልሽ አስተዳደር እንዲወገድ፣ ዲሞክራሲ እንዲነግስ፣ ፍትህ እንዲነግስ እና መሰረታዊ የሆኑ የዚች ሀገር ችግሮች ነው ህዝቡ እያነሳ ያለ። እነሱ ግን እነዚህን አልነኩም። ዋናዎቹን ችግሮች ትተው እንደተለመደው ተለመደው በዚህ በክራይሲስ ሀቢነት በብልሹ አስተዳደር እነዚህ ውጤቶች ናቸው፣ መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርዓቱ አካሄድ ከዲሞክራሲ እጦት ከፍት እጦት ከነጻነት እጦት ነው እየተነሳ ያለው እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጡ አይመስለኝም። የመንግስትን ስልጣን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት ያሳሰበው የኢህአዴግ ስራ አስፈጻሚ ኮሚቴ እርምጃዎች እንደሚወስድም ይፋ አድርጓል። እነዚህ እርምጃዎችና ፕሮግራሞች የካቢኔ ሹምሽርን ይጨምሩ ይሆን ወይ? አቶ ገብሩ ግምገማቸውን አካፍለውኛል። በክፍል ሁለት ዝግጅት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። እንዳለው በሁለተኛው አጋማሽ ተያያዥ ወይም ቀሪ ውይይቱን ይዞልን ይቀርባል። አሁን ቅድም የዕለቱ አብይ ርዕስ ብለን ወደ አስተዋወቅ ነው ወደ ሰሎሞን አባተ ዘገባ ላልፍ ነው። በጎንደር ከተማና በአቅራቢያዋ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬም በከፊል ቀጥሎ መዋሉን ከየስፍራው ያነጋገርናቸው ነዋሪዎች ይገልጣሉ። በኦሮሚያ በኮንሶ በደቡብና በሌሎች የአገሪቱ ክፍሎችም ወከባ መኖሩንና አባሎቻቸውም እየታሰሩባቸው መሆናቸውን ተቃዋሚ ፓርቲዎች ይናገራሉ። መርሳ ላይ የሰማያዊ ፓርቲ አባላት ታስረዋል። ፍኖተሰላም ውስጥ ተቃውሞ ሰልፍ ተደርጓል ያሉን ደግሞ የመያድ ዋና ጻፊ አቶ አዶነ ጥላሁን ናቸው። አቶ አዶነ አቶ አዳነ ይቅርታ፣ በኦሮሚያ ስላለው ሁኔታም ለሰሎሞን አባተ ማብራሪያ ሰጥተውታል። ቀጥል ሰለሞን። አመሰግናለሁ አዲሱም በምዕራብ አማራ በጎንደር ከተማ እንዲሁም በአቅራቢያዋ ባሉ በርካታ ከተሞች ውስጥ አዲስ የሥራ ማቆም አድማ መደረጉን በቅርቡ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ገልጸውልኛል። ማምሻውን ማለት ነው። አቶ አዳነ በፓርቲያቸው አባላትና ደጋፊዎች ላይም በመላ ሀገሪቱ ሰፊ ማዋከብ እየተካሄደ መሆኑን ገልጸውልኛል። የዛሬውን የጎንደር ከተማ አድማ በተመለከተ ወደዚያ ደውዬ ነዋሪዎችን ለማነጋገር ስጥር አምሽቻለሁ። አንዱ የነገሩኝን ቀጥ እያሰማችኋለሁ። የድምፃቸው ቃና እንዲቀየር የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ የተፈጠረ መሆኑን እገልጻለሁ። ወደ ጎንደር ከተማ ነዋሪው ልመልሳችሁ። ዛሬ ህዝቡ ለአምስት ቀናት እንደሆነ የተገለጸ ማቆም አድማ መጥቷል። ዛሬ ተጀምሯል። ዛሬ ምንድን ነበረ ምንም የወጣ ባጃጅም፣ የትራንስፖርት አገልግሎት ሄዶችም ምናምን የለም። ከፈቱ አገልግሎት ሰጪ ትኖችም የሉም። ከመድኃኒት ወይም ከፋርማሲ እና ከዳቦ ቤት በስተቀር ማለት ነው። ማን ነው የጠራው ለመሆኑ ይሄንን አድማው? ባለቤቱ ህዝብ ነው። ምክንያቱም ከዚህ በፊት እንዳየነው በተደጋጋሚ መንገድ ህጋዊ በሆነ መንገድ ጥያቄዎች ሲቀርቡ በአደባባይም እንዲሁም የመንግስት ባለስልጣናት በተገኙበት እና አቶ አዲሱ ለገሰ ሰዓቱ በረከት ስምኦን ባሉበትም ጥያቄዎችን አቅርቦ እንደሚመለስበት ቃል ተገብቶለት ነበረ። እነዛ ጥያቄዎች እስካሁን አልተመለሱም። ይባስ ብሎ ከዛ በተጨማሪ ባለፈው እንዳየ ነው የአንድ ልጹ ሰው ግድያ ተካሂዷል። ነጭ ቲሸርት ለብሳል፣ ተው የተገደለ ልጅ ነው እና እነዚህ እነዚህ ነገሮች የወለዱት ናቸው እና ባለቤቱ ህዝቡ መሆኑ ማወቅ የሚቻለው ህዝቡ ሙሉ በሙሉ ተግባራዊ ያደረገው አድማ ስለሆነ፣ ጎንደር ውስጥ ብቻ ነው ያለው አድማው ወይስ ሌሎች አካባቢዎችን አካተዋል? አድማው ደባርቅ ላይም አለ፣ ዳባትም አለ፣ እንደዚህም ጩሀይ ሲቆላ ድባ እዚሁ ሰሜን ጎንደር ከተማው አካባቢ ተያለችም። አብዛኞቹ ያው አድማው ካደረጉ ደንቆይቷል ሱ ልሶ ውስጥ ቀን አድርጓል የአድ የግርማው ጥሪ መነሻ የት እንደሆነ አይታወቅም ነው እያሉኛለሁ። አዎ ግልጽ የሆነ እንትን የለም። ያው ብዙ በራሱ የሆነ ስልክ ነው አድማዎቹ ስ እየጠራ ያለሁ ሳምንት ውስጥ ለሁለተኛ ጊዜ ተጠራ አድማ ነው ይሄ። ከዚህ በተጨማሪ ባለፈው ሐምሌ አምስት ላይ የወልቃይት ኮሚቴ አመራር አባላትን ለማፈን የተካሄደው እንቅስቃሴ እና ኮንሬል ደመቀ ዘመን ዘውዱን አፍኖ ለመውሰድ የተከፈተ ቶክስ ላይ አፋኙ ቡድን ህዝቡ ላይ መተኮሱ ይታወቃል። ያኔ ከቆሰሉት ውስጥ አንዱ አዳነ እሚው የተባለ ወጣት ቆስሎ ሕክምና ውስጥ መቆየቱ ይታወቃል። የዛሬ ህይወቱ አልፎ የቀብር ስነ ስርዓቱ ዛሬ ተፈጽሟል። የአሁኑ አድማ የተለዩ ጥያቄዎች አሉት። ባለፈው ጊዜ ከተነሱት የሉም። ባለፈው እንግዲህ ከዚህ በፊት ያው በሰላማዊ ሰልፍ ላይ የተነሱ ጥያቄዎች ነበ እንደዚሁም እንዳልኩ በተወካዮች አማካኝነት ወልቃይት ጥያቄ መለስ ካፍኒ የተወሰዱ ሰዎችን ሰዎች ይበጠቁልን የመሳሰሉ ጥያቄዎችን አቅርቦ ነበር። ይህን እዛ አለም መለስ ባለስልጣናቱ መንግስት፣ በገባው ቃል መሰረት ባለመገኘቱ የተጠራ መሆኑን ማወቅ ይቻላል። ከመንግስት በኩል ለዚህ ለዛሬው አድማ የተባለ ነገር አለ? ከመንግስት በኩል ዛሬ ስራ እንደነበር መረጃለን። እንደዚሁ ዛሬ ደግሞ በብዛት እንደተለመደ የታጠቁ ሀይሎችን መኪና ላይ አሳፍሮ እዛው ቀብር ስነ ስርዓት ላይ ነበር። በዛው ነበር ያው yo eklenye wotrat, yo eklenye pouzivoun diferansi kasyenye. አለ። ከዚህ በተጨማሪ ግን አሁንም የመከላከያ ሰራዊቱ በእያንዳንዱ አዲስ በግንባታ ላይ ያሉ ፎቆች ላይ በጣም ብዛት ያለው ሰሪያዎች ይጠምዱ እንዳሉ ያ ደግሞ ህዝቡ ላይ ውጥረት ፈጥሯል። ለነፃነት መንቀሳቀስ አይቻልም። ምክንያቱም በየትኛውን ሰዓት ተመትተህ መውደቁ መረጋት ብቻ ያለው እና በጣም አስቸጋሪ ሁኔታ ነው ያለው። ከዚህ በተጨማሪ ባለፈው ከታሰሩ ልጆች አሁንም ወደ ሰላሳ የሚጠጉ ልጆች ቀበሌ ሁለት ውስጥ ፖሊስ ጣቢያ ውስጥ እንዳሉ አሁንም እንዳልተለቀቁ፣ ተለቀቀ ልጅ አግኝቼ ለማነጋገር ብዬ ነበረ። እሱም ያን ነገር ሰላማዊ ሰልፍ የመውጣት ሀሳብ

ውስጡ ወስዶ ህዝቡ ስለ ክልሉ አጠቃላይ ሁኔታና ስለ ሀገሪቱም የተናገሩት የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን የጎንደሩን አድማ አረጋግጠውልኝ ዝርዝር ማብራሪያም ሰጥተውኛል። ምስራቅ አማራ እኔ ኖሎ ላይ ሀያ አራት ሰዎች በጊዜ ቀጦ ተጠየቀባቸው ለሀያ ሰያል ተቀጠሯሉ። ይሄ ከጦሮ ሂደት ዙሪያ ላይ ተከሳሾቹ ለፍርድ ቤት ምንም ወንጀል እንዳልፈጸሙ ለማሳመን ሞክረዋል ነው። በዛም ላይ ከዳኞቹ አንዱ እዛው ችሎት ላይ እንዳለቀሰችና አግባብ እንዳለ የሚለው በድምፅ ብልጫ እንደተወሰነና ይህ አስራ አራት ቀን ቀጠሮ እንደተወሰነባቸው ነው። ምክንያቱ ማለት ማውታከለና ከአብሩ ሰማይ ሳርቲ አባል አንዱ ከፍተኛ ደረጃ ከማረሚያ ቤት ወጥተው እንደተደበደቡ መረጃው ደርሶኛ ዛሬ ሌላው የኢህአዴግ ባለስልጣናት ህዝብ እርስ መናማያት ለማላየት ሆን ብለው ጎንደር አካባቢ የተካሄደው የህዝብ እንቢታ አይወክለን ብራችሁ ሰላማዊ ሰልፍ ህዝቡን እንድታስተባብሩልን በሚል እዛ ወንበዋላል አቶ ስድስት የቤተ እምነት ኃላፊዎችን፣ የሙስሊም እምነት መሪዎችን፣ የኦርቶዶክስ ካህናትን፣ የፕሮቴስታንት የሚሽን ኃላፊዎችን በመሰብሰብ በፖለቲካ ዙሪያ ከፍተኛ የሆነ ቅስቀሳ እንዳካሄዱ ነው። ምስራቅ ጎጃም ላይ ደብረ ማርቆስ ዛሬ የተለያየ ነገር የለች፣ መጠነኛ መረጋጋት እንዳለ ነው። እናርጅ እናውጋ ወረዳ ደብረ ወርቅ ከተማ ላይ የመያድ አባላት እየታፈኑ ነው። ምሻት አድማሴ፣ እያለም ወንድሰ፣ አቶኛ ፈቃዱ የተባሉ የመያድ አባላት አንድ ሳምንት ቤታቸው ተገቡ እንዲታገፍ ከተደረገ በኋላ ዛሬ ተለቀዋል። ምም አዲና ፈቃዱ የተባለ እስካሁን እንደታሰረ መሆኑን መመረ ነው። ይቼና ላይ ደረጀ ጊዜ ተመላጭ ቤትነት አይተነወሉ የተባሉ የመያድ አባላት አሁንም እንደታሰሩ ይገኛሉ። ሸበል በረንታ ላይ ጥሩ ዋለ ግዛቸው የተባለና ሌሎ አስራ አምስት የመያድ አባላት ዛሆን ውስ ቤታቸውን ለቀው እስካሁን ጫካ ለጫካ እየተንከራተቱ መሆኑ መረጃ አለ። ምዕራብ ጎጃም ጃቢ ጤህናን ወረዳ ፍኖተሰላም ከተማ በዛሬ ሁለት ህዝቡ ሰላማዊ ሰልፍ በነቂስ ወቶ ሰላማዊ ሰልፍ አካሄዷል። ተኩስ ነበረ፣ ግን በሰው ላይ ጉዳት አልደረሰም። ባህርዳር ለአራተኛ ቀናት የስራ ማቆም አድማ ላይና ያለችን ሆኖ ትራንስፖርት መኪናዎች ዛሬ በከፊል መንቀሳቀስ ጀምሯል። የምግብ ቤትም ሆነ የምግብ ቤቶች ዝግ ናቸው አቶ አዳነ ጥላሁን በአማራ ክልል ሰሜን ሸዋ ውስጥም የውጥረት ሁኔታ መኖሩን ገልጸውልኛል እነ ማጀቴንም አንስተዋል ከአማራ ክልል ውጪም ኦሮሚያ ውስጥ ዘፈናችሁ ተብሎ ፍርድ ቤት ቀርበዋል ካሉኝ ዜጎች አንስቶ በተለያዩ ምክንያቶች የተያዙ ሰዎች ከምስራቃዊቱ የሐረርጌ ከተማ አወዳይ እስከ ወለጋ ያለውን ሁኔታ አብራርተዋል። እንዲሁም በደቡብ ኢትዮጵያ በሰገን ህዝቦች ላይ እየተፈጸመ ነው ያሉትን በደልና በሐዋሳ ከተማም እየደረሰ ነው ያሉትን አክለው ጨፌ ቀበሌ ውስጥም ቤቶችም እየፈረሱ ስለመሆኑ ማብራሪያ ሰጥተዋል። አዲስ አበባ ውስጥም እንዲሁ ቤቶችን የማፍረስ ስራ መቀጠሉን ገልጸዋል። አቶ በሌላ በኩል ደግሞ በአባላቱ ላይ ይካሄዳል ያሉት ወከባ እንደቀጠለ መሆኑን የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደኝ ገልጸውልኛል። አባሎቻችን በተለያዩ ቦታ እየታደኑ እየታሰሩ ነው። የት የት ታስረዋል? የመርሳም ታስረዋል፣ ወልዳያም ታስረዋል። ትናንት ሁሉ የታሰሩ አሉ። ሌሎች ደግሞ የተለያዩ እስረኞች በሚፈቱበት ጊዜ የእኛ ፓርቲ አባላት እየተፈቱ አይደለም፤ ተጨማሪ ቀጠሮ እየተጠየቀባቸው በእስር ቤት እየቆዩ ነው ዛሬም የባህር ዳር ነበረ። ባህር ዳርም ስድስት አባላት የታሰሩ አሁንም የስምንት ቀን ቀጠሮ ዛሬ የተሰጥቶባቸው ለሀያ ስድስት ተቀጥረዋል። በጠቅላ በሌሎች ቦታም የታሰሩ አባላቶች በሙሉ ያው የተለያየ ሰቆቃ እየደረሰባቸው ነው። ስንት አባሎቻችሁ ታስረዋል? በጠቅላላው አሁን በቁጥር እንዲህ ነው ብሎ ማስቀመጥ ያስቸግራል። ከመቶ ሀምሳ በልጠዋል በተለያየ ቦታ አሁን በዚህ በአንድ ወር ውስጥ ብቻ የበሱሶቹም ሳይጨምር በአንድ ወር ውስጥ የታሰሩት ብቻ ከመቶ ሀምሳ በልጠዋል። በብዛት የአማራና የኦሮሚያ ክልል ነው። እዚህም አዲስ አበባ አለ እና አሁን ደግሞ በተለያየ ቦታ ላይ የስልክ መገናኘት ችግር ስላለ የመረጃም ክፍተት ስላለ የታፈኑበትም ቦታ አንዳንዱ ስለማይታወቅ መረጃ ገና እያፈላለግን ነው። በአባላቶቻችን በኩል ግን በተለያየ ደጋፊም አባልም የተለያዩ አመራሮችም በተለያየ ቦታ እየታሰሩ ነው። ብዙ እንደሚሆኑ ነው ግምቱ የሚያመላክተው። የሚከሰሱባቸው የወንጀል አይነቶች ምንድን ናቸው? በአብዛኛው ህገወጥ የሆነ ስብሰባ ጠርታችኋል የሚል ነው። ከሽብርተኝነት ጋርም የተያያዘ ነው። የተወሰኑትን ደግሞ እውከትና ብጥብጥ በመጥራት ህገ መንግስታዊ ስርዓቱን ለመናዳ ለመሆኑ በዚህ ሁኔታ የሀገሪቱ አጠቃላይ ሁኔታ ምን አቅጣጫ እየያዘ ነው? ለመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ያቀረብኩት ጥያቄ ነበር። በዚሁ ከቀጠለ ሀገሪቱ ወደ አላስፈላጊ ብጥብጥ ብትገባ ስጋት ነው ያለ። አንደኛ ነገር በመሰረቱ አሳቡ ከታሪክም እንደምንረዳው በየትም ሀገር በየትም ዓለም

አንደኛ ህዝብን በጠመንጃ ፈሙዝ አሰራርቶ ዘላቂ ሰላም ያመጣ መንግስት በታሪክ ስም በእና ማገር አይኖርም። ሁለተኛ የአሁኑ ሁኔታ ዝብርቅ የወጣው ዝብርቅርቆ የወጣው መንግስት ከህዝብ ጋር በመጋባት በመግባቱ ነው። እንዳውም ለመነሻ የወላጅ ችግር የኦሮሚያ ተባለ እንጂ ችግር እኮ ይሄ አይደለም እኮ ቆሎሞ የአስረ የሀያ አምስት አመት የኢህአደግ ዙሪያ ያለው ተሳሳተው ፖሊሲ የተሳሳተ አካሄድ፣ ሙስና፣ አላግባም መበልጸግ፣ አድሎ መስራት በአጠቃላይ በአገሪቱ ላይ እየተፍረ ያሉ ከፍተኛ የሆኑ ደባዎች የፈጠረው ብሶት እንትን እንጂ ወልቃይትና የኦሮሚያ አካባቢ እኮ የተነሱ ችግሮች ሽለመሻ ነሱ የተጠራቀመ የህዝብ ብሶት ውጤቶች ናቸው። ወልቃይት ውስጥም አፈናው ቀጥሏል፣ የሚሉ መረጃዎች ደርሰውኛል። በመንግስት አካላት በኩል ያለውን ሁኔታ ለመጠየቅ ወደ አማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን፣ ወደ ክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ ወደ ፌዴራሉ መንግስት የኮሚኒኬሽንስ ጉዳዮች ቢሮ የህዝብ ግንኙነት ኃላፊ፣ ወደ ትግራይም ደውዬ የጸጥታ ኃላፊውንና የኮሚኒኬሽንስ ጉዳዮች ኃላፊውን ለማግኘት ተከታታይ ጥረቶችን አድርጌአለሁኝ። ለዛሬ አልተሳካም። ማንኛቸውም ጋር አቶ ንጉሱ ጥላሁን ብቻ ስብሰባ ላይ እንዳሉ በሌላ ሰው ተነግሮኛል። የመንግስቱ አካላት ሰሞኑን ወቅታዊ መረጃዎችን በመስጠት እየተባበሩን ስለሆኑ ቢሮዎቻቸውን ዘግተዋል ብዬ ለመናገር አልደፍርም። አሁን በጥረት ይቀጥላለሁኝ። ተጨማሪና ዝርዝር መረጃዎችን ከዚህ በፊት ያደረግኳቸውንም ቃለ ምልልሶች ተጨማሪ መረጃዎች ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ይቻላል። ሰለሞንን እናመሰግናለን። ዜና ድህረ ኦሎምፒክ። የኢትዮጵያ የኦሎምፒክ ቡድን ትናንት ማምሻውን ከብራዚልዋ ሪዮ ወደ አገሩ ተመልሷል። ቡድኑ ቦላ የዓለም አቀፍ አውሮፕላን ማረፊያ ሲደርስ የወጣቶችና ስፖርት ሚኒስትር ሬድዋን ሁሴንን ጨምሮ ከፍተኛ የመንግስት ባለስልጣናት አቀባበል እንዳደረጉለት የአትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። በሌላ ተያያዥ ዜና በሪዮ የተመዘገበ ውጤት አስደሳች እንዳልሆነ እቁ አትሌት ቀነኒሳ በቀለ ተናግረዋል። በዘንድሮው ኦሎምፒክ የኢትዮጵያን ስም አነጋጋሪ አድርገው ካስነሱ ጉዳዮች መካከል የአትሌት ሌሊሳ ፈይሳና በዋና ውድድር የተሳተፈው ሮቤል ኪሮስ ይገኙበታል። ትላለች። ለመሆኑ በምን ሁኔታ ይገኙ ይሆን በሚል የተለያዩ ወገኖችን ያነጋገረችው ባልደረባችን ጽዮን ግርማ ተከታዩን ይዛለች። በሰላሳ አንደኛው የሪዮ ኦሎምፒክ ውድድር ላይ ተሳታፊ የነበሩ አትሌቶችና የልዑካን ቡድኑ ትናንት ማምሻውን አዲስ አበባ ገብቷል። በዘንድሮ ውድድር ላይ በአትሌቲክስ በብስክሌትና በውሃ ዋና ኢትዮጵያ የተሳተፈች ሲሆን በዚህም አንድ ወርቅ፣ ሁለት ብርና አምስት ነሐስ ሜዳሊያዎች አግኝታለች። አትሌት ቀነኒሳ በቀለን በአትሌቲክሱ ስለተገኘው ውጤት ጠይቄው ነበር። ውጤቱ ምን አስደሳች አይደለም። ከዚህ በፊት የዛሬ አስራ ዘጠኝ ስልሳ ሰባዎቹ አካባቢ ያው ስመጣ የነበረው ውጤት ነው። አሁን ደግሞ እድገቱ አትሌቲክሱ ወደፊት ነው እየሄደ ያለው። ከዚህ በፊት አራት ወር ተገኝተዋል። ወደፊት መጨመር ሲገባ፣ ያው ወደ ታች እየወረደ ነው እያሽቆለቆለ ነው ያለው። እውነት ለመናገር የተገኘው ውጤት አስደሳች ነው ማለት አይቻልም። ያው በጣም የወረደ ውጤት የተገኝበት ነው ብዬ ነው ሞት። ምክንያቱ ምንድን ነው ትላለህ? ለዚህ ምክንያቱ አትሌቱም ትክክለኛ አትሌቶቹን አሰልጥኖ ለብቃት ስሚያደርስ ብቁ አሰልጣኝ አለመኖሩም ይመስለኛል ከመቀል የሆነ ስትራቴጂ ወጥቶ በስልጠናም ወጣቶቹም ከየክልሉም ካሉበት መልምሎ ትሬኒንግ እየሰጣቸው በየጊዜው ኢቫሉዌት እያደረጉ ዘመኑ በሚጠይቀው በአሁኑ ሰዓት ዘመናችን ላይ ቴክኖሎጂዎች እያደጉ ነው። አሉት በዛ ዘመኑ የሚፈልገውን ነገር አፕግሬድ እያደረጉ አትሌቶቹንም በዘመናዊ መልክ ስልጠና እያደረጉ አለመቀጠላችን፣ እንደገና ደግሞ ይሄም ደግሞ ወደ ፌዴሬሽኑም አሰልጣኞች ብቻ ሳይሆን ፌዴሬሽኑም አካባቢም መጣ ይህንን በደንብ በትኩረት የሚሰራ ሙያተኛ ባለመኖሩ በደንብ ገምግሞ የሚያይ ለምን ውጤቱ አሽቆለቆለ፣ ለምን ሁሌ እኛ አንድ ተመሳሳይ ውጤት ብቻ እናስመዘግባለን መጨመር አንችልም ወይ ብሎ ስትራቴጂ አውጥቶ በደንብ ጠንከር ያለ አስተዳደራዊ እርምጃ የሚወስድም ሰው በብቁ ባለመኖሩም ይመስለኛል። አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ሲሆኑ የሪዮ ኦሎምፒክ ቴክኒካል ቡድን መሪ ሆነው ወደ ሪዮ ተጉዘው ነበር። ለቡድኑ ጥሩ አቀባበል እንደተደረገ ገልጸው ስድስት አትሌቶች በውድድር ምክንያት፣ አንድ አትሌት ደግሞ ሪዮ በመቅረቱ ምክንያት ካለመኖራቸው በስተቀር ቡድኑ በሙሉ አዲስ አበባ ገብቷል ብለዋል። ፈይሳ ሌሊሳ ምን አይነት ውጤት ያስመዘገበ አትሌት ነበር? እንግዲህ ተመርጦ ነው ወደ ሪዮ የሄደው። በእርግጥ ግን እስቲ ስለ ፈይሳ አትሌት ስለ ብቃቱ ይንገሩን። አይ እንግዲህ አጠቃላይ ማራቶን ላይ ያወዳደር ናቸው አትሌቶች በጣም በርካታ ቁጥር ያላቸው ነበሩ። ይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው። ስለዚህ የተመረቀውን በብቃቱና ባገኘው ውጤት። አጠቃላይ የኦሎምፒክ ውጤትን እንዴት ገመገማችሁት? የተገኘውን በሪዮ ኦሎምፒክ እሱን አልገመገምንም። ምንድን ነው በነገ ዕለት አጠቃላይ ከአሰልጣኞች ጋር ቁጭ ብለን ገምገመን ተገቢውን የሆነ ለሚዲያና ለሕዝባችን በሚቀጥሉት ቅዳሜና አርብ ላይ መግለጫ ይሰጣል። በነገ ዕለት በተገቢ መንገድ ገምግሞ ይሄ ጠንካራ ጎን ያለው የደካማ ጎን ያለው ወደፊት ይሄ መደረግ አለበት የሚለውን በጋራ ገምገመን አቅጣጫ ለማስቀመጥ በነገው እለት ስለምንሰበሰብ እሱን ቀድሞ አሁን መግለጹ ተገቢ ላይሆን ይችላል። እሱን እንደደረሰን ግን መግለጽ ይቻላል። በዛሬ ሁለት ቃለ ምልልስ የሰጡ አትሌቶችን ሰምተን ነበረ። አትሌት ቀነኒሳ በቀለ መግለጫ ሰጥቶ ሰምተን ነበር። እንደዚሁም ሌሎች አስተያየቶች ሲሰጡ አይተናል። ና በሰላሳ አንደኛው ኦሎምፒክ ላይ አስደንጋጭ ና አትሌቲክሱን ወደ ኋላ የመለሰ ውጤት ተመዝግቧል የሚሉ አስተያየቶች ተሰጥተዋል። ይሄንን እንዴት ያውታል? እርስ እንግዲህ ያው የግል አስተያየት ነው የሚሆነው የጋራ አጠቃላይ ወደ ኋላ መልሶታል፣ ወደፊት አራምዶታል የሚለውን ከአሰልጣኞችና ከነበረው አጠቃላይ ዝግጅት ከታቀደው ጋር ገምግሞ በግልጽ መናገር ስለሚጠቅም ቀድሜ አሁን እንዲህ ነበረ፣ አስተያየቱ ጥሩ አልነበረም፣ ወደኋላ ኋላ አልመጣም፣ ወደፊት ይሄዳል የሚለውን ከናገዝም ዘማችን በኋላ ኦፊሻ ልናሳውቅ የሚሻለው የዘንድሮውን የሪዮ ኦሎምፒክ በኢትዮጵያ በኩል አነጋጋሪ ካደረጉት ምክንያቶች አንዱ በማራቶን ውድድር ሁለተኛ ሆኖ ውድድሩን ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ የውድድር መስመሩን ሲያጠናቅቅ ያሳየው ሁለት እጆቹን የማጠላለፍ ምልክት ነው። አትሌት ፈይሳ አሁን በሪዮ የሚገኝ ሲሆን እርሱን ወደ መደበኛ ህይወት ለመመለስና የህግ ድጋፍ ለመስጠት ሶስት ሰዎች ከዩናይትድ ስቴትስ ወደ ሪዮ ተጉዘው ሁኔታውን ያመቻቹለት መሆኑን ዛሬ በድጋሚ ገልጸውልናል። ለፈይሳ የገንዘብ እርዳታ ለማድረግ ታስቦ በተከፈተው የጎፈንድሜ ገጽ ላይም በሁለት ቀን ውስጥ ይህ ዘገባ እስከተጠናቀረበት ጊዜ ድረስ 125,551 ዶላር ማለትም 2.3 ሚሊዮን ብር አካባቢ መሰብሰቡን አስተባባሪዎቹ ገልጸዋል። አትሌት ፈይሳ ሌሊሳ ይህን ሲመለከት ምን እንደተሰማው ጠይቄው ነበር ጥሩ ደስ ብሎኛል እኔ ግን ስቢር ያደረግ እኔ ደግሞ ሁሉ እንደዚህ ሲሆን በጣም ደስ ይበለኛል። በጣም እንደሙኩራ ነው የተሰማኝ። በሌላ በኩል ሌላው አነጋጋሪ ሆኖ የሰነበተው የውሃ ዋና ተወዳዳሪው ሮቤል ኪሮስ ውጤት ጉዳይ ነበር። ሮቤል ከልኡካን ቡድኑ ጋር ወደ ኢትዮጵያ መመለሱንና በቀጣይ ላሰበው ስራ የሚሆን ተመሳሳይ የጎፈንድሚ ገጽ መክፈቱን ገልጾልኛል። ለመስራት ያሰበው ምን እንደሆነም ጠይቄው ነበር። ገንዳ ሚያ እኔ ገንዳ አገሬ ላይ ኦሎምፒክን የያዘ ገንዳና የትሬኒንግ ማትሪያሎች እስከ ሙሉ ነገሮች ነው የምፈልገው የሚሰራ እና እግዚአብሔር ፍቃዱ ከሆነ እነዛ ነገሮች ነው መስራት እና እነዛ ነገሮች እንዲያገኛለን ብዬ ነው የማስበው። ግን ይህን ያህል ብዬ አስቤው አላውቅም። ብሩን፣ ምንድን ነው መስራት ያሰብከው? መዋኛ ገንዳ ቀና መዋኛ ገንዳ ስትሰሪ ከአብሎት መኖር ያለባቸው ነገሮች አሉ። የትሬኒንግ ማትሪያሎች ምናምን፣ እነሱ ነገሮች ነው መሆናት የሚፈልገው ሀገሬ ላይ እኔ ላይ ለእኔም ለሌላውም ትውልድ የሚጠቅም ማለት ነው። ምን ያህል ይፈጃል ይሄ ፕሮጀክት? ቢያንስ በጠቅላላ ከሰባ ከሰማንያ ሚሊዮን ብር በላይ ፈ ፕሮጀክቱ ከሰማኒያ ሚሊዮን ብር በላይ ቢፈጅም ዓላማ ብሎ ከያዘው ማሳካት እንደሚችል ገልጾ ለዚህ ይረዳው ዘንድ ገንዘብ ለማሰባሰብ ጎፈንድሚ የተባለ ገጽ ከስምንት ቀናት በፊት መክፈቱን ገልጾልኛል። በዚህ መሰረት እስካሁን አንድ መቶ ሀምሳ አምስት ፓውንድ ወይም አራት ሺ ብር አግኝቷል። በዚህ ላይ ያለውን አስተያየት ጠይቄው ነበር። እግዚአብሔር ይመስገን ጦር ጅምር ነው ብዬ ነው ነገሮች እንዳለ ከታች እንደሚነሱት ሁሉ እግዚአብሔር ይመስገን ብዬ ነው ማሳልፈው። ሁሉም ነገሮች በአጠቃላይ የሪዮ ኦሎምፒክን በተመለከተ ሌሎች አስተያየቶችን አካትቼ በሌላ ዝግጅት ይዤ መለሳለሁ። ወደ ምሽቱ የመጨረሻ የትንታኔ ርዕስ እናልፋለን። ቱርክ ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ኢላማዎችንና ሶሪያ ያሉ የኩርድ ኃይሎችን እየመታች ነው። የሶሪያ ኩርዶች ኃይሎች በዩናይትድ ስቴትስ የሚደገፉ በመሆናቸው እየጎላ በመሄድ ላይ ያለው ውጥረት ዛሬ ምክትል ፕሬዚዳንት የዩናይትድ ስቴትስ ማለት ነው ጆ ባይደን በቱርክ የሚያካሄዱት ጉብኝት ላይ ተጽዕኖ ሊያሳድር እንደሚችል በአሜሪካ ድምፅ ራዲዮ ዘጋቢ ዶሪያን ጆንስ ከኢስታንቡል የተላከ ዘገባ ይጠቁማል። አዳናች ፍሳዬ ታቀርበዋለች። ቱርክ ካለፈው ሰኞ አንስቶ ጃራ ቡልስ በተባለችው የሶሪያ ድንበር ከተማ ያሉትን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን በከባድ መሳሪያ ስትደበድብ ሰንብታለች። ጃራ ቡልስ የጽንፈኛው ቡድን ዋና የስንቅና ትጥቅ መተላለፊያ ከተማ ነች። በቱርክ ድንበር የመጨረሻዋ እስላማዊ መንግሥት ነኝ በሚለው ቡድን ቁጥጥር ስር ያለች ከተማም ሆናለች። የከባድ መሳሪያ ድብደባው የተጀመረው የቱርክ የውጭ ጉዳይ ሚኒስትር እስላማዊ መንግስት ነኝ የሚለውን ኃይል ከድንበሩ ለማጥፋት ቃል ከገቡ በኋላ ነው። የሶሪያን ድንበር ከዳዕሽ ህልውና እናጸዳለን ያሉት ሜልቡት ከብሱግሉ። ዳዕሽ የጽንፈኛው ቡድን የአረብኛ አጠራር ነው። የውጭ ጉዳይ ሚኒስትሩ ይህን ቃል የገቡት ባለፈው ቅዳሜ በአንድ የቱርክ ሰርግ ላይ የአጥፍቶ ጠፊ ጥቃት ከተፈጸመ በኋላ ነው። ይሁንና የቱርክ ከባድ መሳሪያዎች የሶሪያ ኩርዶች ኃይሎችንም ኢላማ እያደረጉ ነው። በሶሪያ ዲሞክራሲያዊ ኃይሎች የብዙሀንነት ቦታ የያዘው የኩርዶች አማጽያን ኃይል በዩናይትድ ስቴትስ እየተደገፈ እስላማዊ መንግስት ነኝ በሚለው ቡድን ላይ በተከታታይ ሽንፈት ሲያደርስ ቆይቷል። ቱርክ በበኩሏ የሶሪያ ኩርዶች ፒኬኬ በሚል አህጽሮት ከሚታወቀው የኩርድ አማጽያን ቡድን ጋር የተያያዙ አሸባሪዎች ናቸው ትላለች። በኢስታንቡል ካድርሃስ ዩኒቨርስቲ ዩኒቨርሲቲ የዓለም አቀፍ ግንኙነት ጠቢብ ሶል ኦዚል የኩርዶች የፖለቲካ ፓርቲንና የትጥቅ ክንፉን አስመልክቶ በዩናይትድ ስቴትስ እና በቱርክ መካከል ያለው ልዩነት በዛሬው የምክትል ፕሬዚዳንት ጆ ባይደን የቱርክ ግንኙነት ላይ ተጽዕኖ ሊያሳድር ይችላል ብለዋል። አሜሪካውያን በኩርዶች ሰራተኛ ፓርቲ ምክንያት ቱርክን መርዳት ማቆማቸውን የሚያሳይ ምንም አይነት ምልክት አላየሁም። ቱርክ የምትለው ሶሪያ ውስጥ ያለው የኩርዶች ቡድን ከፒኬኬ ማለትም ከቱርኮች ሰራተኛ ፓርቲ ጋር የተሳሰረ በመሆኑ እነርሱንም መርዳት የለባችሁም ነው። ይሁንና አሜሪካውያን ይህን ጥያቄ በተደጋጋሚ አንቀብለውም ነው ያሉት። ቱርክ የሶሪያው የኩርድ አማጽያን ቡድን በቱርክ ድንበር ላይ ነጻ ሀገር ለመመስረት ይፈልጋል ትላለች። ይህም በቱርክ ያሉት የኩርድ አማጽያንን ሊያነሳሳ ይችላል የሚል ስጋት አላት። የዩናይትድ ስቴትስና የብሪታንያ ልዩ ኃይሎች የኩርድ አማጽያንን እየረዱ ነው በሚባልበት በአሁኑ ወቅት አሜሪካ ውጥረቱን ለማርገብ ሳትሞክራት ቀርም ባይደን ቱርክን የሚጎበኙት ሀገሪቱ ፊቷን ወደ ትሄራንና ሞስኮ ባዞረችበት ወቅት ነው። ቱርካዊ የፖለቲካ አምደኛ ሰሚት አይዲዝ የቱርክ ዲፕሎማሲ የኩርዶችን ምኞት በማሰናከል ላይ ብቻ ያተኮረ ነው ይላሉ። ቱርክ ከዋሽንግተን ከሞስኮና ከቴሄራን ጋር ያላት ግንኙነት ቢሻሻልና ኢራን በሰሜን ሶሪያ የኩርዶች ቦታ እንዳይኖር ባላት ፍላጎት መሰረት የሚከናወን ከሆነ የኩርዶች ተጽዕኖ መዳከም ይጀምራል። ጆ ባይደን ከቱርክ ፕሬዚደንት ረጅብ ታይፕ ኤርዶጋን በሚገናኙበት ወቅት ዋሽንግተን ሶሪያ ውስጥ ያሉትን የኩርድ ኃይሎችን መደገፍ እንድታቆም ለማድረግ ከባድ ጫና ይገጥማቸዋል። እስላማዊ መንግስት ነኝ የሚለው ቡድን እንደ መዲናው የሚቆጥራት ራካ ከተማን ለማስመለስ ከባድ ውጊያ በሚካሄድበት በአሁኑ ወቅት ዩናይትድ ስቴትስ በሶሪያ ያሉትን ኩርድ አማጽያን መደገፍ የምታቆም አይመስልም ይላሉ ታዛቢዎች። የመጨረሻ ብለን ነበር። ሌላ የመጨረሻ ዘገባ ይኖረናል። የማሊ የጂሃድ አራማጅ በቱምቡክቱ ታሪካዊ ሐውልቶች ላይ ባደረሰው የቦምብ ድብደባ በዓለም አቀፉ ፍርድ ቤት የመጀመሪያ በሆነ የታሪኩ ውድመት የተሰኘ ወንጀል ክስ ቀርቦበታል። በሄግ ያስቻለውን ይህን የክስ ሂደት የተከታተለችው ሊሳ ብራያን ከፓሪስ ያጠናቀረችውን ዘገባ ዝርዝር መስታወት አድርጋው ታቀርበዋለች። ችሎቱ ባለም አቀፍ የወንጀል ፍርድ ቤት እየቀረበ ያለው የእስልምና አክራሪው አህመድ አልፋቂ አልማህዴ ክስ ሊጠናቀቅ ጥቂት ቀናት ቀርተውታል። አልማህዲ እንደ አውሮፓውያን አቆጣጠር በ2012 በሚላ ከተማ ቲምቡክቱ የሚገኙትን ታሪካዊ ሐውልቶችና መስጊዶች በማውደሙ ምክንያት ለተከፈተበት ክስ ጥፋተኛ መሆኑን በማመኑ ፍርድ ቤቱ ውሳኔውን ለማሰማት ጥቂት ቀናት ብቻ ይቀሩታል። የአልማህዲ ጥፋተኝነትና የሚጠብቀው የፍርድ ቅጣት በአስተርጓሚ በተነበበበት ጊዜ በእስልምና እምነት ተከታይ ሰዎች ተገፋፍቶ ድርጊቱን እንደፈጸመ ገልጾ ሌሎች ሙስሊሞች የእሱን ዱካ እንዳይከተሉም አሳስቧል። በእጅጉ አዝናለው በሰራሁት ስህተት ውስጤም በጣም ተነግቷል። ጥፋቴ ከኔ አልፎ ቤተሰቦቼንና የቲምቡክቱን ማኅበረሰብ በመጉዳቱም እጅግ ተጸጽቻለሁ። አገሬ ማሊና ዓለም አቀፉ ማኅበረሰብ ላይም ባደረስኩት ጥፋት በጣም አዝኛለሁ። አልማህዲ በተጨማሪም አንሳር ዳይኔ በመባል የሚታወቀውን ታጣቂ ቡድን በመምራትና ከአልቃይዳ ነውጠኛ ቡድን ጋር በአንድነት የቲምቡክቱ የባህልና የታሪክ መገለጫ የሆኑትን በዩኔስኮ የታሪክ መዝገብ ላይ የሰፈሩትን እድሜ ጠገብ ግንቦች በማጥፋቱ ክስ ተመስርቶበታል። የፈረንሳይ የጸጥታ ኃይል እንደ አውሮፓውያን አቆጣጠር በ2013 ከአካባቢው እስከሚያስለቅቀው ድረስ ጥብቅ የሆነ የእስልምና ህግ አስፍሮ እንደነበር ጠቅሷል። ዓለም አቀፉ የወንጀል ችሎት አይሲሲ በቀረበው ክስ ተከሳሽ ባህላዊ ቅርሶችን የማውደምን ክስ ሲያምን የመጀመሪያው ነው ብሏል። የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ፋቱ ቤንሱዳ የቲምቡክቱ የባህል ቅርሶች ላይ የደረሰው ውድመት በሰብአዊነት ላይ እንደ ተቃጣ ጥቃት ይቆጠራል በማለት ተናግረዋል። ካልቸር ኢዝ ሁ ዊ አር። አወር አንሰስተርስ ክሪየትድ ፔይንቲንግስ፣ ስካልፕቸርስ፣ ሞስክስ፣ ቴምፕልስ ባህል ማንነታችን ነው። ከእኛ የቀደሙት ስዕሎችን፣ ቅርጻ ቅርጾችን፣ ሐውልቶችን፣ ታላላቅ ግንቦችንና ሌሎችም ባህላችንን የሚያንጸባርቁ ስራዎችን ትተውልን አልፈዋል። ልባቸውና ነፍሳቸውን በእነዚህ የፈጠራ ስራዎች ላይ አስቀምጠዋል። በጊዜያቸው የነበረውን ባህልና እምነት ለቀጣይ ትውልድ ያስተላለፉበትም ነው። በስፋት የሚታየው የአክራሪ የእስላማዊ ቡድን ድብደባ በተለይም በሶሪያና በኢራቅ በርካታ ታሪክ አዘል ጥንታዊ ሐውልቶች መጥፋት መቀጠላቸው አሳሳቢ ነው ብለዋል ቤንሱዳ። የሰብአዊ መብት ተከራካሪዎች በአልማህዴ ላይ ክስ መቅረቡ ትክክል መሆኑን ገልጸው ሌሎች በማሊ በጦርነት ወንጀል የተሳተፉትም ለፍርድ መቅረብ ይኖርባቸዋል ብለዋል። አልማህዲ ለጥፋቱ እስከ 30 ዓመት በስር ሊቀጣ ይችላል። አቃቤ ህጎቹ ግን ከ9 እስከ 11 ዓመት ዝቅ እንዲል እንጠይቃለን ብለዋል። አድማጮች ወደ ሁለተኛውም አጋማሽ ሁለተኛውም አጋማሽ አጋማሽ ዘልቀናል ቀደም ብለን በመጀመሪያው አጋማሽ የተጀመረ የተቃዋሚ አንድ ተቃዋሚ መሪ አስተያየትን ይመለከታል። የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ያወጣው መግለጫና ያስተላለፈው ውሳኔ በአገሪቱ ያለውን ሁኔታ ጠባብ በሆነ መንገድ በተለመደ ሁኔታ የተመለከተ ነው ሲሉ ቀደም ሲል የመድረክ አረና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ገብሩ በዛሬው እለት ለአሜሪካ ድምፅ ራዲዮ እንደገለጹት በመጀመሪያው ክፍል ዝግጅታችን አሰምተናል። ሰሞኑን ታዲያ ይህ የኢህአዴግ መግለጫ ይህንኑ መግለጫ መነሻ በማድረግ መግለጫው የህዝቡን ፍላጎት ወይም በእንቅስቃሴዎቹ ለተነሱት ጥያቄዎችም ምላሽ አልሰጠም። የመንግስትን ስልጣን ለግል መጠቀሚያነት መዋሉ የችግሩ መንስኤ መሆኑና እርምጃ እንደሚወስድም የስራ አስፈጻሚ ኮሚቴው ባለፈው ሰኞ መግለጫው አመልክተዋል። ቀደም ሲል ከእስክንድር ጋር ወደ ጀመሩት ሁለተኛ ክፍል ቃለ ምልልስ። አዎ ሊኖር ይችላል። እንግዲህ ከአነጋገሩ ይሄ ነው እየተባለ ያለው ከታችም፣ ከመሀልም፣ ከላይም ጋጡ ህዝቡ ሲያቀርብ ቆይቷል። ይሄ ሙስና ስትሉ የታችኛውን እንዲሁ እየደበደባችሁ እያሰራችሁ ነው ያለችን። ከላይ ያለው ከፍተኛ ዋናው አንኳር ሙስና ተነጋሚ የሚል ህዝቡ ሲያነሳ ቆይቷል። እና ይህን ነገር አለ ብሎ ለማስመሰል የተወሰኑ ሰለባ ሊሆኑ ይችላሉ። በዚህ ጉዳይም የተወሰኑ የካቢኔ አባላትም፣ የስራ አስፈጻሚ አባላትም፣ የማእከላዊ ኮሚቴ አባላትም ሰለባ ሊሆኑ ይችላሉ። ግን ችግሩን የሚፈታ አይደለም ነው እያልኩ ያለሁት። ምክንያቱም የችግሩ እምብርት እኮ እያሉት ያለው ነው ይሄ አቤታዊ ዲሞክራሲ በማለት እኛ ልማታዊና ዲሞክራሲያዊ ነን የሚሉት ልማታዊም አይደሉም ዲሞክራሲያዊም አይደሉም። ይሄ በሌለበት ነው እኮ እየተነገረ ያለው እዛ ላይ ነው ያለው ችግር እንጂ ልማታዊ መንግስት ነው መፍትሄ የሚያመጣ ካሉ ብቻቸውን እየረጡ ብቻቸውን መፍትሄ ለመምጣት ነው እየጣሩ ያሉት ማለት ነው። ይሄ ደግሞ ጭራሽ ለውጥ ሊሆን አይችልም። ከሌሎች ጋር በመወያየት በመነጋገር፣ ከሌሎች ተቃዋሚ ድርጅቶችም የሆኑ በዚህ ጉዳይ ያገባናል የሚሉ ሁሉ ተነጋግረው መፍትሄ የሚያመጡበት ጉዳይ እንጂ እንዲሁ ኢህአዴግ በሚያስቀምጠው አቅጣጫ ነገሮች ይፈታሉ ብሎ ማሰብ ሞኝነቱም የዋህነቱን ነው እና ከዚህ የተነሳ መስዋዕት ሊሆኑ የሚችሉ ግን ሰዎች ይኖራሉ ብዬ ገምታለሁ። ሁሉ ጊዜ የሚደረጉ እንቅስቃሴዎች ፖለቲካዊ እንድምታም አላቸው። ስለሆነም ሙስናማ ማጥራት ቢፈለግ ኑሮ ነጻ ፍርድ ቤት፣ ነጻ ምርጫ ቦርድ፣ ነጻ ኮሚሽን፣ ነጻ ፖሊስ፣ ነጻ አስተዳደር ሲኖር ነው ሙስና መዋጋት የሚቻለው እንጂ በዚህ ማዕቀፍ የሚፈታ ነገር የለም። አንዱ የጠንከር ጉልበት ያለው ጉልበት የሌለውን ሊያደቃበት የሚችል ሁኔታ ነው የሚፈጠረው ይመስለ የሚታይ ስለዚህ ሊወሰዱ የሚችሉት እርምጃዎችም በትክክል ይሄንን አሁን እነሱ ያሉትን የኪራይ ሰብሳቢነት ወይም ስልጣንን ያለአግባብ የመጠቀምን አዝማሚያ የሚገታ ሳይሆን ፖለቲካዊ ሊሆን ይችላል ነው እያሉኝ ያሉት። በትክክል እንግዲህ እዚህ ላይ ግልጽ መሆን ያለበት ሙስናም፣ ብልሹ አስተዳደርም፣ እነሱ እንደሚሉት ኪራይ ሰብሳቢነትም ቢሆን ምንጫቸው ሌላ ነው። ከበስተጀርባ ያለ ጉዳይ ነው። አፈናው ነው ምንጫቸው። ነጻነት መከልከል ነው ምንጫቸው። በስርዓቱ ውስጥ ያሉ ፍትህ ማጣት፣ የመንግስት አወቃቀሩ ራሱ ስራ አስፈጻሚን ሊቆጣጠረው በማይችል መንገድ መደራጀቱ፣ የአንድ ፓርቲ አምባገነንነት መንገሱ፣ የአንድ ፓርቲ ፓርላማ ነው ያለው፣ የአንድ ፓርቲ ስራ አስፈጻሚ ነው ያለው፣ ሌሎችም ናቸው ያሉ እንጂ። በዚህ አካባቢ ለውጥ ካልተደረገ፣ በዚህ አካባቢ ለውጥ ካልተደረገ፣ ጋዜጦች መረጃን ለህዝቡ መስጠት ካልቻሉ፣ ሲቪል ማህበረሰባት የሚሰማቸውን መቃወም ካልቻሉ፣ ተቃዋሚ ፖለቲካ ፓርቲዎች ሀሳባቸውን መግለጽ ካልቻሉ በጨለማ ውስጥ ሆኖ ይህን ሙስናን የመዋጋት ጉዳይ አድርጌ ነው ማለው። ጨለማ ውስጥ ሆኖ ብርሃንን ከልክሎ፣ በጨለማ ውስጥ ሆኖ ችግርን በማየት መሞከር አድርጌ ነው የማየው። እና ዋናው ጉዳይ ላይ መስማማት እስካልተደረሰ ድረስ፣ ዋናው ጉዳይ ላይ መልስ ለመስጠት እስካልተቻለ ድረስ፣ ይሄ የቆየው መንገድ ብዙ ጊዜ እኮ እንደዚያ ተደርጓል። ላለፉት ሀያ አምስት ዓመታት ከፍትራ አስፈጻሚ የማባረር የማስወገድ፣ የማሰር ከሚኒስትሮችም እንዲሁ የማሰር የማስወገድ ይሄ ይሄ ሲካሄድ ቆይቷል። ብዙ የማያነሳው ጥያቄዎችም እነሱ በሚፈልጉት ይህ እናደርጋለን ነገር ሲባል ዋናው ምክንያቱ ላይ ንግግር መደረግ አለበት ነው የምልህ። ይሄ እዚህ ላይ ነው ያለው ችግሩ እንጂ እነዚህ መገለጫዎች ናቸው። ሙስና በጣም ፍትህ በሌለበት ነጻነት በሌለበት ስርዓት የሚከሰት ጉዳይ ነው። ዲሞክራሲ በሌለበት ነጻና ፍትሃ ምርጫ በሌለበት የሚከሰት ጉዳይ ስለሆነ ይሄ ቀጣይ ይሆናል ቀጣይ ይሆናል። ህዝቡ ያማረረው ያስቸገረው እነዚህ ክስተቶች ከምንጩ ከምንጩ ካልደረቁ በስተቀር መፍትሔ ሊሆኑ ስለማይችሉ ነው። እንግዲህ መንግስትና ድርጅታችን ችግሩን በማንም አያሳብብም ብሏል መግለጫው። አቶ ገብሩ ለምሳሌ በዚህ ችግር ምክንያት እንግዲህ ስልጣንን የመንግስት ስልጣንን ለግል በማዋል ችግር ምክንያት ማለታቸው ነው። የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማዕቀፍ ለማስተካከል የሚያስችል እንቅስቃሴ ጀምረዋል ነው ያለው መግለጫው። እንቅስቃሴው በአዲሱ የበጀት ዓመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ይጀምራል። ይጀምራልም ይላል እና ችግሩን አምነው መቀበሉ ድርጅቱ ወይም መንግስት እና የለውጥ እርምጃዎችን ቀርጸንም በአዲሱ ዓመት መጀመሪያ ተግባራዊ ማድረግ እንጀምራለን ማለቱ እንደ አንድ አዎንታዊ ነገር አይታይም ወይ? ዝም ብሎ ድፍን ካለ ነገር ይህን ተግባራዊ አደርጋለሁ ማለቱ ትንሽ እርምጃ ሊሆን ይችላል። ግን መሰረቱ አልነካም። አሁን ያሉትም ጭምር ያነበብኩም ጭምር ምንድን ነው እያለ ያሉ ይሄ ችግር እኮ የሻእቢያ ችግር ይሄ ችግር እኮ የውጭ ኃይሎች የጠባቦች፣ የትምክተኞች ይሄ በሙሉ እነሱ ቅጽል የሚሰጧቸው የእነዚህ ችግር ነው እያሉ እኮ በሬዲዮም በጋዜጣም በሁሉ የሚነገረው እኮ ይሄ ነው። የራሳችን ችግር ብለውም እስካሁን ድረስ አልተናገሩም። ካሁን በፊት እንዲህ ብለው ነበር፣ በራሳችን ብለው ነበር። ኋላ ደግሞ አይደለም ችግሩን ፈተነዋል የሚል ነገር አነሱ። አሁን ደግሞ የራሳችን ችግር ነው እያሉ ነው። ግን ደግሞ ከዚህ ለጎን ጎን ፕሮፓጋንዳ ወደ ካላ ስታየው ሚዲያቸው መግለጫቸው ሲታይ ይሄ ሻእቢያ ነው ይሉታል አልፎ አልፎ የውጭ ኃይሎች ነው ይሉታል። የጠባቦች የትምክተኞች፣ ስለዚህ ነው እያሳበቡ ያሉ። እንግዲህ ሻቢያ የሞተና በጣም የነቀዘ ድርጅት፣ በጣም አምባገነን ድርጅት ኢትዮጵያ ውስጥ ይህን ያህል እንቅስቃሴ መምራት ከቻለ እነሱ ጭራስ የሉም ማለት ነው፣ በዚች ሀገር የሉም ማለት ነው። እነሱ እንግዲህ ሀያ አራት ሰዓት ሙሉ ሚዲያውን ተቆጣጥረውታል። በግል ሚዲያ ስም የሚያደርጉት እንቅስቃሴ አለ በጋዜጦች የቀድሞው የኢህአዴግና የመንግስት ባለስልጣን የአሁኑ የተቃዋሚ አመራር አቶ ገብሩ አስራት የገዥውን ፓርቲ መግለጫ በተመለከተ ለሰጡ ማብራሪያ አመሰግናለሁ። ከገዢ ፓርቲ ኢህአዴግ ህዝብ ግንኙነትና ከሌሎችም አመራሮች በመግለጫው ላይ ተጨማሪ ማብራሪያ ካገኘው ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለሰፊው ወቅታዊ ዘገባዎቹ እናመሰግናለን። አሁን ኢትዮጵያውያን በአሜሪካ ባለ ቤት ተይዞ የሚባለው ሰአቱ ደረሰ። አዲሱ ያንተን ተራ ደረሰ። እጅ ከመን በተለያዩ ጉዳዮች ኢትዮጵያውያን ያደረጓቸውን ተሳትፎዎች የሚመለከት ዝግጅት ነው ያለኝ ለዛሬ። አሉ ላይ በየአይነቱ የሚል ምግብ ታውቃለን። መልከ ብዙ እንደማለት ነው። መልከ ብዙ፣ ግሮም ቅይጥ እና ዝርዝሩ ጋር ስመጣ ሶስት አርዕስተ ጉዳዮች አሉ። አንደኛ በሰሞኑ የኢትዮጵያ ኢትዮጵያ ውስጥ በሚካሄደው ግጭት የተጎዱ ይልቁንም ለሞቱ ሰዎች እንደየእምነታቸው ጸሎት ስላደረጉ የኢትዮጵያውያን ቤተ እምነቶች ፕሮግራም። ሁለተኛው ባለፈው 15 ቀን አሉላ እንደምታስታውሰው እዚህ ሲልቨር ስፕሪንግ ውስጥ በሚገኝ አንድ አፓርትመንት ወይም መኖሪያ ህንፃ ላይ ፍንዳታ ደርሶ ከዘጠና በላይ ሰዎች ተፈናቅለዋል። የሞቱም አሉ። ከዚያ ጋር በተያያዘ በተለይ በኢትዮጵያውያን ላይ አትኩሬ አንድ አጠር ያለቅ ነበር ይኖረኛል እንደሆነ እናንተ የምናወራት አሁን ኔ እናንተ እየተወያየን ባለንበት ሰዓት ላስ ቬጋስ ውስጥ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰላማዊ ተቃዋሚዎች ላይ እያደረገ ያለውን የመብት ጥሰት የሚሉትን በመቃወም ሰልፍ እያደረጉ ናቸው። መፈክሮቹ የተለያዩ ናቸው። ግድያ ይቁም፣ ዩናይትድ ስቴትስ ለነፍሰ ገዳዩ እነሱ ወያኔ ለሚሉት ድጋፍሽን አትስጪ፣ ኦሮሞ የእኛ ነው፣ አማራ የእኛ ነው ወዘተረፈ። ሰዓታችን እንደምታውቀው አይጣጣምም ከላስቬጋስ ጋራ፣ ለዛሬ የአየር ስርጭት አልደረሰም። ነገ ትንሽ ከዚህ ሰፋ ያለ ጊዜ ሰጥተን ያነጋገርኳቸው ሰዎችም አሉ። እነሱን እናቀርባለን። ወደ እንግዲህ ዝርዝሮቹ ልምጣ። ወደ ዝርዝሮቹ ተሻገር። ቀደም ብለህ እነዚህ ድብልቅልቅ ወይም ሚስቶ ቅንብሮች አንደኛው በአካባቢያችን የሚገኙ የኢትዮጵያውያን ቤተ እምነቶች ኢትዮጵያ ውስጥ ከወራት በፊትና በቅርቡም አሁንም በተቀሰቀሱ ግጭቶች ሕይወታቸው ላለፈ ወገኖች የጸሎት ጸሎት ለአገራቸው ሰላምም የምህላ ፕሮግራም አካሄደዋል። ከጸሎቱ በተጨማሪ አሳሳቢ ባሉት በወቅቱ ሁኔታ ላይም የአቋም መግለጫ አውጥተዋል። ጸሎተ ፍትሐትና እግዚኦታ ካደረጉት አብያተ ክርስቲያናት አንዱ የደብረ ምሕረት ቅዱስ ሚካኤል ካቴድራል ነው። በዚያ የተደረገውን ጸሎት የመሩት እና ትምህርትና ገለጣ ያደረጉት የዋሽንግተን ዲሲና አካባቢዋ እንዲሁም የካሊፎርኒያ አህጉረ ስብከት ሊቀጳጳስ ብዙ ብፁ አቡነ ፋኑኤል ናቸው። እንደ ውሳቸው ከተናገሩት ጥቂት ልጨልፍ እዚያ ሀገራችን ሰላም ሰላም

ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል። ሰፋ ያለ ነው የጸሎት ፕሮግራሙ፣ እንደ ዋና ዋናውን ለመጥቀስ ነው። በዲሲዋ ርዕሰ አድባራት ደብረ ሰላም ቅዱስ ማርያም ተመሳሳይ የጸሎት ፍትሐት ፕሮግራም ነበር። ባለፈው ረቡዕ ማታ ነው የተካሄደው። የሀገርን ሰላም ፈልጉ በሚል የመጽሐፍ ቅዱስ ኃይለ ቃል በርዕስነት የተቀመጠ የአቋም መግለጫም ወጥቷል። የኢትዮጵያ መንግስት ፈጽሟል የሚሉትን ግድያ በጽኑ የሚያወግዙበት መግለጫ ነው። ከዛ በተጨማሪ ካህናቱ በዚሁ ጉዳይ ላይ ሰፋ ያለ ትምህርት ለህዝቡ ሰጥተዋል። የቤተ ክርስቲያንንም ዝምታ ቅሬታቸውን ገልጠዋል። ግን የቤተ ክርስቲያኒቱ ሰባኪ ወንጌል መጋቢ ሃይማኖት ቀሲስ ተስፋዬ መቆያ ከተናገረውና ካስተማረው እንዲሁ እንደ አባ ፋኑኤል ጥቂት ቀንጨብላ አድርግን አላሰማ ሰው የእግዚአብሔር ቤተ መቅደስ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የእግዚአብሔርን መቅደስ የሚያፈስ እግዚአብሔር ያፈርሰዋል ይላል። መቼም የስልጣን ነገር አይምሮን ካልደፈነ በቀር ከእኛ ዘመን በፊት ብዙ ሀያላን መሪዎች አልፈዋል። ብዙ ነገሥታት አልፈዋል። እንደ ሰማቀት እንደ ገልጠጥቀው የገዙ ሀያላ ብዙዎች በምድር ላይ አልፈዋል። ዛሬ በየትኛውም ማለት በሀገራችን የሚሆን በወንበር ላይ የተቀመጡ ሰዎች መለስ ብለው የትላንቱን ታሪክ ሊያስቡት ይገባል። እንዲህ እንደሆነ አይቀር እግዚአብሔር አንድ ቀን ታሪክ ይቀይራል። በነገራችን ላይ ወደ ሙስሊሙ ማህበረሰብ እንደውም ደውዬ አቶ ነጂም መሀምድን አግኝቻቸዋለሁ። ምንም እንኳ የተወሰነ ፕሮግራም በዚህ ጉዳይ ላይ ባናደርግም በየጊዜው ለኢትዮጵያ ሕዝብ ለሀገሪቱ እንጸልያለን ብለውኛል። የፕሮቴስታንት ክርስትና እምነት ተከታዮችም እንዲሁ በተለያየ ቦታ የሚገኙ ማለት ነው። የተለየ ለአሁኑ ወቅታዊ ጉዳይ የተለየ የጸሎት መርሃ ግብር እንዳካሄዱ ሰምቻለሁ። እንግዲህ ሌላው ጉዳይ አሉላ ፈረንጅ ላስት በት ኖት ሊስት ይላል። መጨረሻ ላይ መቅረቡ ጉዳዩን እንደማያሳነሰው ለማመልከት የሚነገር ነገር ነው። እኔም በዚሁ መሰረት ቀጣዩን ጉዳይ የማቀርበው ትልቅ ጉዳይ ነው ባለፈው ሰሞን እዚያ አካባቢ ሲልቨር ስፕሪንግ በሚገኝ አንድ መኖሪያ ህንፃ ላይ ፍንዳታ ደርሶ ዘጠና ሰዎች ተፈናቅለዋል ሁለቱ ኢትዮጵያውያን ናቸው የ41 ዓመቷ ሳኢዳ ኢብራሂምና የ34 ዓመቱ አሰግድ መኮንን ይኑሩ አይኑሩ በውል አልታወቀም የአካባቢያችን ማህበረሰብ ኢትዮጵያ ኮሚኒቲ ማዕከሎች እናፈላልጋለን ብለው የነበረ እስካሁን አላገኙም መሰለኝ መልስ አልሰጡኝም ግን በዚህ ላይ በጣም የሚገርምህ አንዲት ከኢትዮጵያ የመጣች ወጣት ያረፈችበት ቤት ሰዎቹ የሉም። በህይወት ይኑሩ አይኑሩ አይታወቅም። እሷ ግን ቆስላ ተርፋ ሐኪም ቤት ነች። አናግሬያታለሁ። ወላጅ እናቷንም ኢትዮጵያ ደውዬ አናግሬያቸዋለሁ። ለጊዜው እሷ በነገረችኝ ወይም በጠየቀችኝ መሰረት የእሷንም ድምፅ ለማስተላለፍ ፈቃደኛ አይደለችም። ለጊዜው የእናቷን ድምፅ ስማቸውም እንዲገለጥ አልፈለጉም። ሁለቱንም አናግሬያቸዋለሁ። ጊዜው ሲደርስ እናቀርባለን። በጣም ተሽሏት ትገኛለች። ለዚች ልጅ ህክምና በማርያም ቤተ ክርስቲያን የገንዘብ መዋጮም ተደርጓል ይቀጥላል። ይሄ የገንዘብ መዋጮ እና በጣም በጥሩ ሁኔታ ላይ ነች። ደስ የሚለው ነገር ይሄ ነው። ልጅቷ ለትምህርት ነው የመጣችው። ወደ ትምህርት ቤት ከመሄዷ በፊት እነዚህ ሁለት ባልና ሚስት ዘንድ አርፋ ቤቱ ፍንዳታ ሲደርስበት እሷ ተረፈች፣ ሰዎቹ አልተረፉም። መልካም አዲሱ፣ ለምሽቱ ያለህን እንግዲህ በዚሁ ማገባደድህ ነው። እኛም ፕሮግራማችን በዚሁ ቋጨን። አድማጮች በነገው ምሽት በሶስት ሰዓት በመደበኛ ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ አድማጮቻችን።